መንግስት በአሸባሪነት የፈረጀው እና ራሳቸውን የትግራይ ሰራዊት ብለው የሚጠሩት የህወሓት ታጣቂዎች ኮምቦልቻ ከተማን ተቆጣጥረው በነበሩበት ከጥቅምት 21 እስከ ህዳር 27 2014 ዓ ም ባለው ጊዜ ውስጥ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የኮምቦልቻ ቅርንጫፍ ጽህፈት ቤት መጋዘኖች ተሰብረው ከ አንድ መቶ ሺህ ኩንታል በላይ የእርዳታ እህል መዘረፉን ኮሚሽኑ አስታውቋል። የሰሜን ኢትዮጵያ ጦርነት መጥፎ አሻራ ካሳረፈባቸው ከተሞች አንዱ ወደሆነው ደሴ ከተማ ተጉዞ ሰሞኑን ቆይታውን ሲያካፍለን የነበረው ዘጋቢያችን ኬኔዲ አባተ ዛሬ ደግሞ ኮምቦልቻ ከተማ ይገኛል። ኬኔዲ እንደምናመሸ በቀጥታ ወደ ጥያቄ ልግባና፣ ዛሬ እንግዲህ ኮምቦልቻ ከተማ ነው የምትገኘው። የት ሄድክ? ምን አገኘ? ጥሩ እንግዲህ የኢንዱስትሪ ማዕከል ከሆኑ ከተሞች አንዷ በሆነችው በኮምቦልቻ ዛሬ ውሎዬን አድርጌያለሁ። በከተማ የተለያዩ አካባቢዎች ቅኝት ያደረጉ ሲሆን ከነዚህም መካከል ከጦርነቱ ጋር በተያያዘ ለጉዳት የተዳረጉ ተቋማት ይገኙበታል። ከነዚህም የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የኮምቦልቻ ቅርንጫፍ አንዱ ነው። በዚህ ቅርንጫፍ እንግዲህ እያንዳንዳቸው ከሀምሳ ሺህ ኩንታል በላይ እህል መጫን የሚችሉ አስራ ሁለት መጋዘኖች ይገኛሉ። ከነዚህ መጋዘኖችም የህወሀት ሀይሎች ከአንድ ወር በላይ በቆዩበት ጊዜ ከአንድ መቶ ሺህ ኩንታል በላይ እህል መዝረፋቸውን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ገኙነት ኃላፊ የሆኑት አቶ ደበበ ዘውዴ በዚሁ በኮምቦልቻ አግኝቻቸው ነግረውኛል። ከእህል በተጨማሪ እንግዲህ ሌሎች ቁሳቁሶችም እንደተዘረፉና የሌሎች ህድመቶችም እንደ ደረሱ ነው አቶ ደበበ የነገሩኝ። እንግዲህ ጆን እንደምታውቂው የኢንተርኔት አገልግሎት ባለመኖሩ ሙሉ የምስልና የድምፅ መረጃውን ማድረስ ባልችልም የአቶ ደበበን ድምፅ በትንሹ ሰምተን እንመለስ። እንግዲህ በኮምቦልቻ ይሄ አስራ ሁለት መጋዘኖች አሉ። እያንዳንዱ ሀምሳ ሺህ ኩንታል ነው የሚይዘው። ለአፋር፣ ለአማራ ክልል እንዲሁም ሰሜን ሸዋን ጨምሮ ከዚሁ መጋዘን ነበር የሚመላለሰው ወይራስ ግን ከመቶ ሺህ ኩንታል በላይ የአሸባሪው የህወሀት ቡድን ወስዷል። ከዚህ ይሄ ብቻ አይደለም ምግብ ነክ ያልሆኑ ቁሳቁሶችም ተወስደውብናል። ሌላው ለኮምቦልቻ ቅርንጫፍ ጽህፈት ቤት የተላከ እህል የጫነ አንድ ቱርቦ ትልቅ መኪና ከእህል እንደ ጫነ ነው የወሰዱ። አራት ለዚህ ለግቢ አገልግሎት የሚውሉ መኪኖች ተወስደዋል። እዛ ጋር ሁለት የቆሙ መኪኖች ይታያችሁ ከሆነ፣ በኋላ ትቀርጻላችሁ ከፈለጋችሁ። ሞተራቸውን አውልቀው ነው የወሰዱት። ስለዚህ የጥፋት ቡድን ነው የህወሀት አሸባሪ። ምናልባትም እዚህ ግለሰቦችን ዞራቸው ስጠይቁ ይብን የተለያዩ ጥቃቅን ነገሮች ሁሉ ወስደውብናል ነው እና የሚሉት ይሄ ሁሉ ከዚህ ተወስዷል ሲሆን እንደሰማሽው እንግዲህ የህወሀት ኃይሎች በዚህ የኮምቦልቻ ቅርንጫፍ ከፍተኛ ውድመት እንዳደረሱ ነው አቶ ደበበ የተናገሩት። ከዚያም ባለፈ እንግዲህ የአካባቢው ሰዎችም እንደዚሁ ምናልባት ዘረፋ አድርሰው ይሆን፣ ይህንን ተከትሎ የሚል ጥያቄ አንስች የላቸውም። እነዚህ እንግዲህ በሂደት የሚታዩ እንደሆኑ፣ በምርመራ የሚረጋገጡ እንደሆኑ፣ ነገር ግን ዋናውን ጥፋት ያደረሰው ህወሀት፣ ለዚህም በር የከፈተው የህወሀት ኃይሎች ዘረፋ መሆኑን የገለጹልኝ እንግዲህ በአሁኑ ሰዓት ይህ መጋዘን በመዘረፉ በዚህ በኮምቦልቻ ቅርንጫፍ የእህል ክምችት ካለመኖሩ ጋር በተያያዘ ከአዳማ እና ከወረታ አካባቢዎች ነው ለዚህ አካባቢ የእርዳታ እህሎች እየቀረቡ የሚገኙት። በአሁኑ ወቅትም ከፍተኛ መጠን ያለው የእርዳታ እህል ከጅቡቲ ወደብ ተጭኖ እንደሚመጣ የነገሩኛ ተደረበ ለዚህም ዝግጅት ለማድረግ ወደ ኮምቦልቻ መምጣታቸውን የገለጹት አሁንም የእሳቸውን ድምጽ በትንሹ ሰምተን እንመለስ። አሁን እኛ በዚህ በኩል ያለውን ድጋፍ አሁን አይታችኋል። ግቢውን አጸድተነዋል። ከግቢ ውጭ ውስጥ ያለውን ምን እንዳለ ምን እንደሌለ የቀረውን ነገር ምናልባት ጸዳ አድርገን ለቀጣይ አገልግሎት እንዲውል ማድረግ ነው። የቀጣይ አገልግሎቱ ምንድን ነው? ከዚሁ ማሰራጫ አሁን ከየት ነው? ከአዳማ ነው። ከሚሴ ቅርብ ነው። ከዚህ ደሴ ዙሪያ እዚህ ቅርብ ነው። ከዚህ ብንወስድ ብዙ ኮስት ነው የምንቀንሰው። ከዚህ በኋላ ግን ምናልባትም እስከ ታኅሣሥ መጨረሻ የሚገባ አራት መቶ ሺህ ሜትሪክ ቶን ከጅቡቲ ወደብ ለስምንቱም ቅርንጫፍ ጽሕፈት ቤት ነው የሚደለደለው። እዚህ ያለውን ግን ወደዚህ ለማምጣትና ቀጣይ አገልግሎቱን ለመስጠት ነው እያመቻቸን ያለ ነው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የኮምቦልቻ ቅርንጫፍ ላይ የደረሰውን ጉዳት በተመለከተ አቶ ደብረ የሰጡኝ መረጃ ይህን ይመስላል። ኬኔዲ እንግዲህ እንደምታስታውሰው ትናንትና እና ከትላንት በስቲያ ባሉት ጊዜያት ባጠናቀር ነው ዘገባዎች፣ በተመሳሳይ ዝርፊያ ከተካሄደባቸው አካባቢዎች አንዱ የተባበሩት መንግሥታት ድርጅት ጠቅሶ ነበረ የዓለም የምግብ ፕሮግራም የኢትዮጵያ ቢሮ ከእርዳታ ማከማቻ መጋዘኖች ዝርፊያ ጋር በተያያዘ ህወት ኃይሎች እና የአካባቢው ነዋሪዎች የሚል አውጥቷል። በሰሜን ኢትዮጵያ በረሃብ ለተጎዱ ሰዎች ለማዳረስ የተቀመጠው ከፍተኛ መጠን ያለው ምግብ ከእህል መጋዘኖቹ በትግራይ ተዋጊዎች እና በአካባቢው ነዋሪዎች መዘረፉን አስታውቆ ነበር። አሁን አንተ ለአቶ ደበበ ተመሳሳይ ጥያቄ አቅርቤላቸው ነበር፣ በአካባቢው ነዋሪዎች የተዘረፈ ይሆን ወይ የሚል ብልሀኛል። እና እንደሱ አይነት ጥያቄን የሚያስነሱ ምልክቶች በሪፖርትን በምታጠናቅርበት ጊዜ አግኝተሃል ወይም አነጋግረህ ያገኘኸው መረጃ አለ? ጽዮን፣ እንግዲህ እንደሚታወቀው ተንደጠቅ እንደጠቀሱ የዓለም ምግብ ፕሮግራም ወይም ደብዩኤፍፒ የኮምቦልቻ ቅርንጫፉ ከመዘረፉ ጋር በተያያዘ ለተወሰነ ጊዜ አገልግሎቱን ማቋረጡን መግለጹ የሚታወስ ነው። ምንም እንኳን ህወሀት በእነዚህ አካባቢዎች ዘረፋ አልፈጸምኩም ብሎ ይህንን የደብዩኤፍፒን ውንጀላ ቢያጣጥልም እንግዲህ እኔም በከተማው ተገኝቼ የዩኤፍፒ መጋዘን እንደዚሁም በዚያው ግቢ ውስጥ የወርልድ ቪዥን የሲአርሲ፣ እና የመሳሰሉ ሌሎችም ይገኛሉ። እነዚህ መጋዘኖችም መዘረፋቸውን የተለያዩ ጉዳቶችም እንደደረሱባቸው ለመመልከት ችያለው የአካባቢው ነዋሪዎች እንደዚሁም ደግሞ የመጋዘኑ ጥበቃ ግለሰብ እንደነገሩኝ ዘረፋውን የፈጸሙት የህወሓት ሀይሎች እንደሆኑ ነግረውኛል። ከዛም ባለፈ የተለያዩ የቢሮ ቁሳቁሶች የወደሙ አሉ። የቢሮ በሮች የተሰባበሩ እና የተለያዩ ሪፖርቶችንም በግድግዳዎች ላይ ተመልክቻለሁ። እንደዚሁ ከቲዲኤፍ ወይም ደግሞ የትግራይ መከላከያ ሀይልን ሀይል ብለው የሚገልጹትን አካል የሚያሞካሹበት እንደዚሁም ደግሞ የኢትዮጵያን መንግስት የሚያጥላሉ አይነት ጽሁፎችን በግድግዳዎች ላይ ተጽፈው ተመልክቻለሁ። እነዚህም ጽሁፎች እንግዲህ ማን ይጻፋቸው ማን ባላውቅም ማለት ነው። እነዚህን ጽሁፎችን ለመመልከትም ችያለሁ። የተለያዩ የወደሙ ቁሳቁሶችንም እንደዚሁ መመልከት ችያለሁ። ነገር ግን የደብሊውኤፍፒ የኮምቦልቻ ቅርንጫፍ ስራ ያን ስላናገራቸው በሞክርም የተቋሙ አሰራር ስለማይፈቅድ የኢንተርቪው መስጠት እንደማይፈልጉ ወይም ደግሞ እንደማይችሉ ነግረውኛል ማለት ነው። ነገር ግን በእነዚህ መጋዘኖች የተለያዩ ጉዳቶች መድረሳቸውን በእርግጥ በርካታ ቁሳቁሶች ባሉበት ቢቀመጡም ነገር ግን ከየተበታተኑ እንደዚሁም ደግሞ የወደሙ ንበቶች መኖራቸውን በስፍራው ተገኝቼ ተመልክቻለሁ ማለት ነው። የአካባቢው ሕብረተሰብ እንግዲህ በዘረፋው ተሳትፏል የሚለውን በተመለከተ የከተማ ሁኔታ የተለያዩ የህብረተሰብ ክፍሎች ለማናገር ሞክሬ ነበር። አንዳንድ ወጣቶች እንደነገሩኝ አስገድደው የህወሀት ኃይሎች ወጣቱ እንዲዘርፍ እነሱ ከዘረፉ በኋላ ወጣቱ ገብቶ እንዲዘርፍ ያደርጉ እንደነበር ነግረውኛን። ይህንንም የሚያደርጉት የአካባቢው ህብረተሰብ ዘረፈ እንጂ ያልዘረፍንም ለማለት ነው የሚል አስተያየት ነው እየሰጡኝ። በትላንትና ዕለት የህወሓት የኤክስተርናል አፌርስ ወይም ደግሞ የውጭ ጉዳይ በትዊተር ገጻቸው ላይ ባወጡት ሰፋ ያለ መግለጫ ሀይሎቻችን ዘረፍ እንደፈጸሙ ተደርጎ በአንዳንድ የዓለም የምግብ ፕሮግራም ባለስልጣናት የተገለጹትና በኢትዮጵያ መንግስት መንግስት የተስተጋቡት ውንጀላዎች መሰረተ ቢስ ናቸው ሲል ማስተባበሉ ይታወሳል። የዓለም የምግብ ፕሮግራም የኢትዮጵያ ቢሮ ከእርዳታ ማከማቻ መጋዘኖች ዝርፊያ ጋር በተያያዘ የህዋት ኃይሎች ስለነበራቸው ሚና ያወጣውን ሪፖርት እንዲያርመም ጠይቋል። የትግራይ ኃይሎች በኮምቦልቻ በቆዩባቸው ጊዜያት አስቸኳይ ድጋፍ በእጅጉ ለሚያስፈልጋቸው ሰዎች የታለመ እርዳታ በፍጹም ዘርፈው አያውቁም በማለትም አመልክቷል። የህዋት መግለጫ ነገር ግን አንተ ካገ ያገኘቸው መረጃዎች እንግዲህ በአካል እዛው ኮምቦልቻ ነው እና እነዚህ ተዘረፉ የተባሉ የእርዳታ እህሎች ወዴት እንደተወሰዱ አመላካች ነገር አለ? አዎ ጽዮን፣ እንግዲህ የአንዳንድ ግለሰቦች የሚነግሩኝ የኢንተርቪው የሚያደረግኳቸው ተጭነው በህወሀት ኃይሎች ተጭነው ሲወጡ እንዳዩ ነው የሚናገሩት። እንግዲህ የት ይድረሱ ወዴት ይወሰዱ ትክክለኛው የመጨረሻው ማረፊያቸው ባይታወቅም ወይም ደግሞ ማወቅ ባይቻልም ተጭነው ይወጡ እንደነበር ነግረውኛል። የግቢው ጥበቃም እንደዚያው ነው የነገሩኝ። ቀጥታ ድምፃቸውን ማግኘት ባልችልም እሳቸውም እንግዲህ በተቋም አሰራር መሰረት ባይፈቀድላቸውም እንደ እንደዚሁ ለሁለት ሁለት ስናወራ እንደዚህ አይነት መረጃዎችን ነው እየነገሩኝ። ከዛ በኋላ የከተማው ህብረተሰብም ገብቶ ዘረፋ እንዲፈጽም ያደርጉ ነበር ራሳቸው የህወሓት ኃይሎች የሚል ነው፣ እኔ ያገኘኋቸው መረጃዎች የሚያሳዩት። በሌላ በኩል አንዳንድ ግለሰቦች ደግሞ እነሱ ዘርፈው ከሚጨርሱ ብለው የሚገቡ አንዳንድ ወጣቶችም ለዘረፋ የሚገቡ እንዳሉም መረጃ የሰጡኝ ግለሰቦች አሉት። ቴሌድ እንግዲህ ከዚህ ሌላ ዛሬ በኮምቦልቻ በነበረ ቆይታ የተመለከትከው ያነጋገርከው ተጨማሪ ጉዳይ አለ? አዎ ጽዮን፣ እንግዲህ በከተማዋ የተለያዩ አካባቢዎች እየተንቀሳቀስኩ የከተማዋን እንቅስቃሴ ለመመልከት ሞክሬያለሁ። የትራንስፖርት አገልግሎት፣ የተለያዩ የማህበራዊ አገልግሎቶች እንደ ስልክ እየመሳሰሉ መጀመራቸውን አይቻለሁ። መብራትም፣ የውሃ አገልግሎት እንደዚሁ መጀመራቸውን አይቻለሁ። በከተማው ማለት ነው። የህወሓት ኃይሎች ከገቡ በኋላ በከተማ እነዚህ አገልግሎቶች ተቋርጠው መቆየታቸው ይታወቃል። በከተማዋም ከፍተኛ እንቅስቃሴ ነው እያስተዋልኩ ያለሁት። የከተማ የከተማዋ ህብረተሰብም የህዋት ኃይሎች በነበሩበት ጊዜ እንቅስቃሴው እጅግ በጣም ተዳክሞ እንደነበር ህብረተሰቡ በፍርሀት ከቤቱ እንደማይወጣ ነግረውኝ፣ አሁን ግን ነገሮች ወደ መደበኛ እንቅስቃሴያቸው እየተመለሱ መሆናቸውን ነግረውኛል። ከዛ ባለፈ እንግዲህ ሌሎችም ውድመት የደረሰባቸው እንደዚሁም ደግሞ ዘረፋ ተፈጸመባቸው እየተባሉ አንዳንድ ተቋማትን በመመልከት ችያለሁ። የመንግስት መስሪያ ቤቶች እንደተለመደው በደሴም በሀይቅም በተለያዩ ቦታዎች እንደተደረገው ሁሉ የመንግስት መስሪያ ቤቶች ከፍተኛ ውድመት እንደደረሰባቸው ይቻሉ። ከዛ ባለፈ የማህበራዊ አገልግሎት ሰጪ ተቋማት እንደ ሆስፒታል፣ ትምህርት ቤት የመሳሰሉም እንደዚሁ በተለያየ መጠን ውድመቶች ደርሰውባቸዋል። ከዛ ባለፈ እንግዲህ ከተማዋ እንደሚታወቀው የኢንዱስትሪ ማዕከል ነች። ከነዚህ መካከል አንዱ በሆነው የኢንዱስትሪ ፓርኮች ኮርፖሬሽን ሄጄ ተመልክቼ ነበር። እንግዲህ በፓርኩ የሚገኙ የተለያዩ ሼዶች ላይ የተወሰኑ ጉዳቶች መድረሳቸውን ተመልክቻለሁ። ነገር ግን በአብዛ አብዛኛው ፋብሪካዎቹ ማሽኖቹ ሰላማዊ ናቸው። ከዛ ውጭ ግን የአገልግሎት ሰጪ ህንጻም ከፍተኛ ጉዳት ደርሶበታል። ይህም በተመለከተ የፓርኩ ዋና ስራ አስኪያጅ አቶ አህመድ ሰኢድ ያለኝ ያለ በትንሹ ድምጻቸውን ሰምተን እንመለስ። ህወሓት ኃይሎች ገብተው የመጀመሪያ ማረፊያቸው የነበረው እንዳየነው ውስጥ ለውስጥ ሄደን ሸዶችም ውስጥ ኦፊሶችም ጋር ቢሮዎችም ጋር እንዳየነው ከሆነ ማረፊያቸው እዚህ ጋር ነበር ማለት እንችላለን። እንግዲህ የደረሰውን ጉዳት በሁለት መልኩ ማየት እንችላለን የመጀመሪያው ማሽኖች ላይ የደረሰውን ጉዳት ስናይ ማሽኖች ላይ ያን ያክል የደረሰው ጉዳት የለም። ጥሩ ነገር ብለን የምንወስደው ወስን ነው። ዘጠና አምስት ፐርሰንት አካባቢ የሆነ ማሽኖቻችን ደህናዎች ናቸው። ሌላው የአድሚኒስትሬቲቭ አካባቢ ላይ ያሉ ቢሮዎች፣ ዶክመንቶች፣ ኮምፒውተሮች፣ ሶፍትዌሮች እነሱ በሙሉ ወድመዋል፣ ሙሉ በሙሉ በሚባል ደረጃ ወድመዋል። እነሱ መንግስት በተቻለው አቅም ፓርኩን በተቻለን አቅም ርብርብ ይዘናል። ግን ጉዳቱ ቀላል አይደለም። የውሃ ሶፍትዌሮች፣ የኮምፒውተር ሶፍትዌሮች፣ ሀርድዌሮች እየተነቀሉ ተወስደዋል። የካሜራ ሶፍትዌሮች ተወስደዋል። የፓተርን ሶፍትዌሮች ተወስደዋል። መልሶ ሪኢንስቶል ለማድረግም ትንሽ ከበድ የሚል ጊዜ ይፈልጋል። ረዘም ያለ ጊዜ ሊፈልግ ይችላል። ከዛ ውጭ ያለው ግን ማሽኖቹ ላይ ጥሩ ነገር ነው ያለው። በቅርቡ እንመለሳለን ብለን እናስባለን። እርሳቸው እንደነገሩኝ በፓርኩ የተለያዩ ፋብሪካዎች ላይ የደረሱ ጉዳቶች አነስተኛ ቢሆኑም በአገልግሎት ሰጪ ተቋም ላይ እንደ ባንክ፣ የአንድ ማዕከል አገልግሎት የሚባሉ የተለያዩ አገልግሎቶችን የሚሰጡ ተቋማት ላይ የደረሰው ጉዳት ግን ከፍተኛ የሚባል ነው። ነገር ግን በአጭር ጊዜ ውስጥ እነዚህን ጥገናዎች በማድረግ ፓርኩን ወደ ስራ ለማስገባት እየተሰራ እንደሆነ ነግረውኛል። ፓርኩ እንግዲህ በሁለት ሺ ዘጠኝ ዓመተ ምህረት ወደ ስራ የገባ ሲሆን ከአራት ሺህ በላይ ሰራተኞች ያሉት ነው። በአሁኑ ጊዜ ሰራተኞቹ ተበትነው ነው የሚገኙት። በሌሎች ተቋማትም ላይ እንደዚሁ የኮምቦቻ ጨርቃ ጨርቅ ፋብሪካን ጨምሮ የቱርክ አንድ ኩባንያ የባቡር ፕሮጀክት ከመቀሌ ጀምሮ የወልዲያ ሀራ ገበያ የሚባሉ ወደ አዋሽ የሚያገናኘውን የባቡር ፕሮጀክት የሚሰራ ኩባንያም እንደዚሁ ከፍተኛ ጉዳት እንደደረሰበት ተመልክቻለሁ። ሌሎችም እንደዚሁ በተለያየ መንገድ ጉዳት የደረሰባቸው ተቋማት አሉ። ጽዮን ኬኔዲ በጣም እናመሰግናለን። እንግዲህ በራዲዮ የነገርከንን መረጃዎች በምስል ዘርዘር አድርገህ እንደምታካፍ ይታመናል። ለአሁኑ በጣም እናመሰግናለን። እግዜር ስጥልን። በጣም አመሰግናለሁ።